የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች! የዛሬ ምሽት ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጀምረናል። ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን መርጠን ይዘንላችኋል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ምሽቱ ያዘጋጀናቸውን ቅንብሮችም ታዳምጣላችሁ። ፕሮግራሙን በመምራት ሲሆን ግርማና ኤደን ገረመው አብረናችሁ እንሆናለን። አማዞንና አሊባባን የመሰሉ ግዙፍ ተቋማት በየዓመቱ በሚሊዮኖች የሚቆጠሩ ገበያተኞች በይነ መረብ ላይ ያለ ሸቀጦችን ደንበኞች ደጅ ድረስ ያደርሳሉ። ባህላዊው የእጅ በእጅ ግብይት በዋናነት በሰፈነባት ኢትዮጵያ ውስጥ የበይነ መረብ ላይ ንግድን ለማስፋፋት አዲስ መርካቶ የተሰኘ አውታር ስራውን ከጀመረ ሰነባብቷል። ሀብታሙ ስዩም ከአዲስ መርካቶ ዋና ኃላፊ አብይ ስላሴ ጋር ስለ አውታሩ የእስካሁን እንቅስቃሴና የበይነ መረብ ላይ ንግድን የተመለከቱ ጉዳዮችን ተወያይቷል። መርካቶ የአፍሪካ ትልቁ አውላላ ገበያ፣ ብዙ ሺዎች በየዕለቱ በእጅ በእጅ ግብይት የሚሳተፉበት የሞቃ አድባር ነው። የዚህን ስፍራ ስሜት የተዋሰው ሌላ ገበያ ግን በበይነ መረብ ላይ የሚገኝ ነው። የዚህ ግብይት አውታር መስራች የሆኑት አቶ አብይ ስላሴ እንደሚናገሩት አውታሩን መጀመር ያስፈልገው በባህላዊው ግብይት ውስጥ ያሉ ውጣ ውረዶችን ለማስቀረት ነው። ኢትዮጵያ ውስጥ ብዙ አይነት ምርቶችን የሚያቀርቡ ንግድ ላይ የተሰማሩ ሰዎች አሉ። ለእነሱ እንዴት ነው ንግድን ፕሮዳክቶቸውን ለዓለም ወይም ደግሞ ለተለያዩ ከተማ ውስጥ ላሉ ኢትዮጵያውያን ሀገር ውስጥ ላሉ ኢትዮጵያውያን ማቅረብ የሚችሉት እሱን እንዴት እናቃልላለን። ሁለተኛ ነገር በርከት ያሉ አቅራቢዎች ምርቶቻቸውን ኦንላይን በሚያደርጉበት ጊዜ ገበያተኛው ማለት የሚፈልገውን ተመልክቶ፣ አነጻጽሮ፣ ጥሩ ዋጋ የሚያገኝበትን ቶሎ አቅርቦት የሚመጣለትን መርጦ ለመግዛት ይችላል ማለት ነው። በዛ ሰዓት ደግሞ የሎጂስቲክስ ሲስተምም ስላለን ማለት ምርቱ እንደተገዛ ቴክ አድርገን ካለበት ቦታ ገበያተኛው ቤት ድረስ የመውሰድ የሎጂስቲክ ደሊቨሪ ሲስተምም አለን። የአዲስ መርካቶ ድረገጽን እያሰስኩ ነው። የዕለት ተዕለት መጠቀሚያ ሸቀጦች፣ አልባሶች፣ ኤሌክትሮኒክሶች ለሽያጭ መቅረባቸውን እያየሁ ነው። ሙሉ በግ ሳይቀር እንደሚሸጥ ይታየኛል። ከዋና ስራ አስኪያጁ እንደተረዳሁት ደንበኞች የፈለጉትን ሸቀጥ ካዘዙ በኋላ በዕለቱ ወይንም እስከ አምስት ቀን ድረስ ቤታቸው ድረስ ሸቀጡ እንዲደርሳቸው ይደረጋል። ኢትዮጵያ ውስጥ ይሄ ቴክኖሎጂ መቼ መጥቶ እንገባይበታለን ብለው በተስፋ የሚጠባበቁ ብዙ ሰዎች ነበሩ። በተለይ ደግሞ ኢትዮጵያውያን ስለሆነ ሌላ ትላልቅ እንደ አሊባባ ወይም እንደ አማዞን መጥቶ ሳይሆን በኢትዮጵያውያን የተሰራ ኢትዮጵያውያን የሚያቀርቡት ድርጅት ስለሆነ በሱ በጣም ደስ ደስ ብለዋቸዋል። አቶ አብይ ስላሴ በስካሁኑ የስራ ዘመናቸው በተለይ አዳዲስ የስራ እድል መፍጠራቸው እንደሚያስደስታቸው ይናገራሉ። ሌላው ደስ የሚለን ነገር ደግሞ ከሰዎቹ የምንሰማው የስራ ፈጠራ በገሪቷ ውስጥ የስራ ፈጠራን ይዘን እየመጣን ስለሆነ መንገድ ላይ ለምሳሌ የሚነዱት ድራይቨሮቻችን ገቢያቸው ሰፋ እያለ ስለመጣ እንዲሁም ደግሞ አንትርፕርኖሪያል እንዲሆኑ የራሳቸው ድርጅት እንዲመሰርቱ አንዳንድ አሁን በአሁኑ ለምሳሌ ብናየው ለእኛ ድራይቭ ማድረግ የጀመረ አንድ ወጣት የራሴን መስሪያ ቤት ከፍቼ ድራይቨሮች የራሴን መኪና ገዝቼ ልናንተ አብሬ ልስራ ብሎ አንትርፕርኖሪያል እንዲሆን ስለረዳ ነው። እንደሱ አይነት ነገሮች ማየት እንወዳለን። ከእኛ መቅጠር ብቻ ሳይሆን ራሳቸው ደግሞ ሰው ቀጥረው ማሰራት እንደሚችሉ ሲረዱት እሱ እሱ በጣም እኛን የሚያረካን ጉድ ዋና ኢትዮጵያም የመጣንበት ዋነኛ ምክንያት በቅርቡ አዲስ አበባ ላይ እንዲከናወን ቀን በተቆረጠለት የአፍሪካ የፋይናንስ ቴክኖሎጂ ጉባኤ ላይ ሀሳባቸውን እንዲያቀርቡ ከተመረጡት መካከል አንዱ ናቸው። ይህንን እድል በመጠቀም የኤሌክትሮኒክስ ክፍያ የበይነ መረብ ላይ ንግድን ለማቀላጠፍ ስላለው ርባና ለማስረዳት እንደተዘጋጁ አጋርተውኛል። በአሁኑ ሰዓት ትንሽ ኢትዮጵያ ውስጥ መታገዝ ያለበት ሴክተር ፔይመንት ሲስተም ነው። እሱ ላይ ተሳትፈን አዲስ መርካቶ የፊንቴክን ቴክኖሎጂ ከህዝብ ጋር ማገናኘት የሚችል መገልገያ መሳሪያ ነው ብለን የምናስበው በኢንተርኔት መከፈል የሚችለው እንደ አዲስ መርካቶ ያሉ ድርጅቶች። እኛ መሀል ላይ ያለን ተቋም ስለሆንን በተገልጋዩ ና በቴክኖሎጂ መካከል ያለን ድርጅት ስለሆንን ያንን እንዴት አድርገን ማሳተፍ እንችላለን? በአሁኑ ወቅት የኔቴ የሚባል የፋይናንሽል ቴክኖሎጂ ድርጅት አለ ኢትዮጵያ ውስጥ። የእነሱን አከፋፈል ስልት ይዘን እኛ ቀርበናል። እዛ ላይ ነው ዋናው ሀሳብ ይዘን ለመቅረብ ከጎረቤት ሀገራት ጋር ሲነጻጸር የበይነ መረብ ላይ የንግድ ዘርፍ ኢትዮጵያ ውስጥ ገና በጅምር ላይ እንደሚገኝ የሚያነሱት አቶ አበይ ስላሴ የአዲስ መርካቶ ህልም በመላው ዓለም ላይ ገናና የሆኑትን አውታሮች ፈለግ በመከተል የዓለም አቀፍ የዲፕሎማሲ መናገሻ ከሆኑት ሀገራት መካከል አንዱ የሆነችው ኢትዮጵያን ከዘመኑ የግብይት መንፈስ ጋር ማቀራረብ እንደሆነ ነግረውኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰው ጋቢና ቤኖስ ጽዮን ግርማና አይደን ገርመው እያስተናገድናችሁ እናመሻለን። ተከታዩ ዘገባ ባንቺ የተሰናዳ ነው ፍረወይኒ መብራቱ። ኢትዮጵያውያን ሴቶች ወረሃዊ የተፈጥሮ ጸጋቸውን በክብር እንዲቀበሉ ለማገዝ ተመልሶ በጥቅም ላይ መዋል የሚችል የሴቶችን የንጽህና መጠበቂያ ሰርታ እያከፋፈለች ትገኛለች። በዚሁ ስራዋ ደግሞ የ2019 ዓ ም የሲኤንኤን ጀግኖች የህዝብ ምርጫ ላይ ምርጥ አስር ውስጥ ገብታ ቶፕቴን ማለት ነው የተወዳደረች ትገኛለች። ስለ ስራዋና ስለ ውድድሩ ነው ያነጋገርሻት። እስቲ አድማጮች የሄደንን ዘገባ አብረን እንስማ። ኢትዮጵያዊቷ ፍሬውያን መብራቱ የዘንድሮ የ2019 ዓ ም ምርጥ አስር ሲኤንኤን ጀግኖች መካከል ገብታለች። በዚህ ትልቅ ዓለም አቀፍ እውቅና ያለው ውድድር ላይ ከምርጦቹ አስር ውስጥ ለመካተት የበቃቸው በኢትዮጵያ ያሉ ሴቶች የተፈጥሮ ወርሃዊ ጸጋቸውን በክብር እንዲቀበሉ በማበርከት ላይ ላለችው አስተዋጽኦ ነው። ፍሬኒ በገጠሪቱ ኢትዮጵያ ላሉ ሴቶች በድጋሚ መጠቀም የሚችሉት የንጽህና መጠበቂያ እያመረተች ከ300 ሺህ በላይ ለሚሆኑ ሴቶች አከፋፍላለች። በልጅነቷ ወርሃዊ ጸጋዋን ተከትሎ የነበራትን ስሜት እንዴት አስታውሳለች? እኔ ቤተሰቦቼ ትንሿ ነኝ ሁሉም ስሜ በላይ ናቸው። ሴቶች ማለት ነው። የወር አበባ ጉዳይ ምንም ሳላውቅ ነው ያደ ይህንን ሲባል እንግዲህ ከምጨርስ ድረስ ሀይስኩል ማንም የማናግረው አልነበረኝ። ከዛም አልፎ ያው ስንሸማቀቅ የሞዴሱን ጉዳይ ሳናውቅ ያደ ይህ ሁሉ በጣም ይጸጽተኛል እስካሁን ድረስ እና እንዴት ብሎ ይሄ ችግር ነው የሚፈታው የሚልን ነገር አእምሮ ላይ ተቀርጿል። በጣም አሰቃቂ የሆነ ጊዜ ነበረ ለኔ፣ እንደ ማንኛውም ሴት ማለት ነው። ከዛም ወደ አሜሪካን ስመጣ ሱፐርማርኬት ሄደሽ የሞዴሱን ምርጫዎች ስታይ በጣም ባናቆትና እንዴት እድለኛ ነው የሚለውን ጊዜ ነበረ ለኔ። በዛ ሰዓት ግን በሚሊዮኖች የሚቆጠሩ የገጠር ህዝብ ሴቶቻችን እንዴት ብላ ነው ይህንን ምርጫ የምታገኝ ነው የሚለውን ነው በዛ ሰዓት እኔ ጭንቅላት ላይ ማስብ የጀመረው ማለት ነው። እንግዲህ በየወሩም ሲመጣ እንግዲህ ማስታወሴም አልቀረም። ስለዚህ በዚህ ነው ተገፋፍቼ ይህንን ነገር መቀረፍ አለበት። በውጭ ሀገር ቆይታ ኬሚካል ኢንጂነሪንግ ያጠናችው ፍሬዌኒ ከዓመታት ቆይታ በኋላ ወዳደገችበት ቀዬ ተመልሳ ሴቶችን ስለ ወር አበባ ለማናገር ስትሞክር አሁንም ድረስ በእፍረት መሸሻቸው መፍትሄ ወደ መሻቱ በቆራጥነት እንድትገባበት ገፋፍቷታል። ወደ ሀገራችን ስንመለስ ፊል አሁንም ማወቅ የምፈልግ ግን ሴቶች እንዴት ይሆን ላይፋቸው የሚለውን በጉጉት እጠብቅ ነበረ። ተቀይሮ ይሆናል ወይ እያልኩ መጠየቅ ሲጀምር ለሴቶች በጣም በሰቀቀም ምንድን ነው ፊታቸውን እያዞሩ ለምንድን ነው ይህን ያቅ የሚለውን ነገር ነበር። ለካ ምንም ነገር እንዳልተቀየረ ተገነዘብኩኝ ማለት ነው። እና በጣም ያሳቀቀኝ ግን በገጠር አካባቢ ሄቼ ምንድን ነው የምትጠቀሙት ምስ አንድ ሴ ጠይቃት፣ በሚገርም ሁኔታ ጉድጓድ ቆፍረን ቁጭ እንላለን። እንዴት እንደ ቧንቧም የሚፈት ሲከፈት ሲዘጋ አይደለም። ስለዚህ በጣም አሳቀቀኝና በዛ ሰዓት ነው ስምን ታዲያ ምን ማድረግ ነው ያለብህ፣ አንድ ነገር መሰራት አለበት እንጂ እንዴት ሴቶች ልጆች እንደዚህ እያሉ መኖር ይችላሉ፣ ማሰብ ጀመርኩኝ ማለት ነው። ወደ ዘጠና ስምንት በመቶ ሴቶች ልጆቻችን ምንም አይነት የሞዴስ ጥቅም የማያውቁ ፓንቲን የማያውቁ ህዝብ ነው ያለን። እንዴት ነው እንደ ሴት ልጅ ያለ ሞዴስ መኖር ምትች የሚለውን መቀረፍ አለበት። በቃ በፈረንጅ ከሁለት ሺህ አምስት ጀምሬ ጥናት ጀመርኩኝ። ባየሁት በሰለጠነው ዓለም አሁን የአካባቢን ብክለትን በጣም የሚያስቸገረው አለ ሞዴ ስለዚህ፣ እኔም አስበው ያለሁትም ከጊዜ ከመልሶ ጥቅም ላይ የሚውል ነገር ግን በሴቷ በቃ ሳትሸማቀቅ ተተሰብኝ ወይም እንዲሆንብኝ ብላ የማትሸማቀቅበት ምርጥ ማምረት አለብኝ። ገንዘብ ቆጣቢ መሆን አለበት። አካባቢን ብክለት የሚቀንስ መሆን አለበት። ስለዚህ pnna ne sakara moda fara da franklin market ጀመርኩት ማለት ነው ማርያም ሰባ ስትል የሰየመችው ድርጅት ከሌሎች መንግስታዊ ካልሆኑ ግብረሰናይ ድርጅቶች ጋር በመተባበር እነዚህም በድጋሚ በጥቅም ላይ መዋል የሚችሉ የንጽህና መጠበቂያዎችን ለትምህርት ቤቶች በነጻ በማከፋፈል እያገዛት ነው። ከዚህም በተጨማሪ በሴቶች ወርሃዊ ጸጋ ላይ የአስተሳሰብና የባህሪ ለውጥ ለማምጣት በዘጠኝ ቋንቋዎች የተተረጎመ የማስተማሪያ መጽሐፍትን ማዘጋጀት ያከፋፍላሉ። የግንዛቤ ችግር ትልቅ ነው። በመጀመሪያ ጊዜ ዲግኒቲ ፔሪየድ የሚባል ኦርጋናይዜሽን ተመስግቶ ከአምስት አመት በፊት ተባብረው በሪሰርች ደግሞ ታግዞ ማለት ነው። በዘጠኝ ህዝ የተለያዩ የሀገራት ቋንቋዎች ተተርጉሞ እና በማስተማር ይሄ የተፈጥሮ ጸጋ የሆነ በየወሩ የሚመጣ ለዚህም ነው የሴቶች ልጆች እና ወንዶችን የሚለየን አንዱ ቀንዱ ነገር ይሄ ነው። እኛም የምንፈጠረው እሱ ስላለ ነው። ስለዚህ ይህንን ሲመጣ ሁሉም ባት ይሁን ወንድም ይሁን ይህንን አውቆ እንደ ነውር ሳይሆን በመሰረታዊ ነገር በቃ ተፈጥሮ ነው ማለት ስለዚህ እንደዚህ ብለን ነው የምናስተምራቸው ከሶስት መቶ ሺህ የሚሆኑ ሴቶች ልጆች ተጠቃሚ አድርጓል። እንባሴት ምን ትለኛለች ነጭ ልብሳችን ልናደርግ አረግሽን ያለመሸማቀቅ ይሄ ማለት የደስታ ቀን ሆነ ከሀዘን ከሀዘን ወደ ደስታ የሆነበት ጊዜ ሆነ ስለዚህ ሁሉም ሲሉሽ ታዲያ ምን ያህል ምን ያህል ደስታና ምን ያህል ችግራቸው እንደተቀረፈ ነው የሚያሳይ እንግዲህ ይህንን ቶፕቴን ወይም አስሩን ላይ ደረጃ የደረስ ነው ትልቅ ትልቅ ፋይዳ አለው። አሁን የምጠይቀው ለኢትዮጵያኖች መሞላ ሞላ ለሞላው አለም ህዝብ የተዘጋጀው የሲኤንኤን ሂሮ ቶፕቴን አንደኛው ለመሆን የህዝብ ድጋፍ ስለሚያስፈልግ በሲኤንኤን ሂሮስ ዶት ካም የሄዳችው ድምጻችን እንድትለግሱልን በትህትና እንጠይቃለን። ይሄ ማለት ደግሞ ለሀገራችን ገጽታ ይሁን ለአፍሪካውያን ትልቅ ፋይዳ ስላለው የችግሩም ዋናው የሆነውን የሴቶች ጉዳይ በሀገራችን መቅረፍ የተቻለች ሀገር ተብሎ አሻራችንን እንድናፈሱን ድምጻችን ብትሰጡኝ በትህትና ጠይቃለሁ። ግዙፉ የአሜሪካ የሚዲያ ተቋም ሲኤንኤን የሚያዘጋጀው የሲኤንኤን ጀግኖች ከተጀመረ ዘንድሮ 13ኛ ዓመቱ ሲሆን እስከ 100000 ዶላር የሚያስገኝ ሽልማት አለው። አሸናፊዎቹ በሲኤንኤን ድረ ገጽ ላይ በሚደረግ የህዝብ ምርጫ የሚመረጡ ይሆናሉ። ምርጫው እስከ ህዳር 23 2012 ዓ ም ለህዝብ ክፍት ይሆናል። አሸናፊዎቹም ህዳር 28 2012 ምሽት ላይ ይፋ ይደረጋሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ኤደን እናመሰግናለን። እኛም ደግሞ ተከታትለን ውጤቱን በድረገጻችንም በሬዲዮናችንም ላይ ይዘን እንመለሳለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ እየደረሰ ያለው ጋቢና ቪዮ። የኢትዮጵያ የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸውና ልዑካናቸው ከሰሞኑ የሕዳሴውን ግድብ በተመለከተ በአሜሪካ የገንዘብ መስሪያ ቤት ጋባዥነት በተጠራው ውይይት ላይ ተሳትፈዋል። የውይይቱን ይዘት በተመለከተ በትላንትናው ዕለት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ ጋዜጣዊ መግለጫ ተሰጥቷል። የጋዜጣዊ መግለጫውን አንዳንድ ነጥቦች ሀብታሙ ስዩም ያጋራናል። በዋሽንግተን ዲሲ አቆጣጠር እኩለ ቀን አካባቢ በተጠራው በዚህ ጋዜጣዊ መግለጫ ላይ የውጭ ጉዳይ ሚኒስተር ገዱ አንዳርጋቸው፣ የውሃና መስኖ ልማት ሚኒስተር ዶክተር ስለሺ በቀለ እንዲሁም በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተገኝተዋል። ከፍተኛ ባለስልጣናቱ ከሰሞኑ የታላቁ ህዳሴ ግድብን በተመለከተ ለመነጋገር ወደ ዩናይትድ ስቴትስ የመጡበት ሂደት በውጭ ጉዳይ ሚኒስተር ገዱ አንዳርጋቸው አማካኝነት አስረድተዋል። ዩናይትድ ስቴትስ ኦፍ አሜሪካ የመጣ ነው። በአሜሪካ መንግስት ጥሪ አድርጎለን ነው። የአባይን ግድብ በተመለከተ የሚነሱትን ሀሳቦች መሰረት በማድረግ እዚህ ተገኝተን የሶስቱም ሀገሮች ማለትም የኢትዮጵያ፣ የግብፅ እና የሱዳን የውጭ ጉዳይ ሚኒስትሮች፣ የውሃ ሚኒስትሮች እና የሚመለከታቸው አካላት በተገኘንበት ያለውን ሁኔታ እንድናስረዳና በዛ ላይ ተመስርቶ ደግሞ በዚህ ቀደም ተጀምረው በተለያየ መንገድ እየተጓተተ የነበረው ውይይት እንዲፋጠን ለማድረግ የአሜሪካ መንግስት በተለይም ደግሞ የገንዘብ ሚኒስትር ወይም ሴክሬታሪ ኦፍ ትሬዠሪ እሳቸው ናቸው እና የወርልድ ባንክ ፕሬዚዳንትም በስብሰባው ተገኝተው በውይይቶች አድርገን በዚህ መሰረት የተቋረጠውን ማለት የተጓተተውን የድርድር ሂደት እንድናስቀጥል በሚያደርግ መንገድ ነው ስብሰባው የተጠራው። አቶ ገዱ የአሁኑ ውይይት እርባና ያሏቸው ነጥቦችም አጋርተዋል። ትልቁ ያገኘነው ውጤት በዚህ ውይይት አንደኛ ኢትዮጵያ በአባይ ግድብ ላይ ማለት በታላቁ የኢትዮጵያ ሕዳሴ ግድብ ላይ ያላት አመለካከት ይሄ ሁሉንም ተጠቃሚ በሚሆን መንገድ ማንንም አገር መጉዳት ዓላማ የሌላት መሆኑን ነገር ግን ግድቡን የኢትዮጵያን ሕዝብ ከድህነት ለማውጣት እና ልማትን ለማፋጠን ታስቦ የተገነባ መሆኑን ይሄ ደግሞ ማንኛውም የሚያስከትለው ከባድ ተጽዕኖ ካለ ያንን በድርድር በምክክር መፍታት የምንችልበት አቅጣጫ እዚህ ቀደም የተቀመጠ መሆኑና በዛ መሰረት ለመሄድ ዝግጁ መሆናችንን የገለጽንበት እና ማብራሪያ የሰጠንበት፣ በሁለተኛ ደረጃ እየተጓተተ የነበረው የቴክኒካል የባለሙያዎች ውይይት ድርድር እንደገና እንዲቀጥል መደረጉን እንደ ውጤት የሚታይ ነው። ከስራ ለመልቀቅ እየተሰናዱ ነው ተብሎ የመወራቱ ነገር ለእርሳቸውም አዲስ ዜና መሆኑን የተናገሩት የውሃና መስኖ ልማት ሚኒስትር ዶክተር ስለሺ በቀለ በበኩላቸው ከነባሩ ውይይቶች ከአሁኑ ንግግርና ከመጪው ዘመን እቅዶች ጋር የተያያዙ ዝርዝር ጥያቄዎች ላይ መልስ ሰጥተዋል። ለተወሰኑ ጥያቄዎች የሰጧቸውን መልሶች እንስ መርሆች ስምምነት ያስሩ ነጥቦች እንደ ጭማቂ ሳይሆኑ ከመርሆች ስምምነት አምስተኛውና አስረኛው ናቸው። እዚህ ላይ በአሁኑ ጎልተው የወጡት የጋራ አጠቃቀም የመሳሰሉትና ይሄ ድርድር ሄዶ ሄዶ መጨረሻው ባይቋጭ በዛ በአስረኛው አርቲክል የተቀመጠውን ወይም አስረኛው አንቀጽ ላይ ያለውን ጉዳይ መጠቀም ማለት ነው። ስለዚህ ይሄ ታስቦበት የተቀመጠ ነገር ስለሆነ ችግር ያለው አይደለም ማለት ነው። ነጩ ቤተ መንግስት ውስጥ ምን አላችሁ ክቡር አቶ ገዱ በስፋት ተናግሮታል። ሶስታችንንም መጀመሪያ እንደ መረጃ ያላቸው በተገቢ ሁኔታ ለማጥራት እድል ሰጥቶናል፣ ለክቡር ፕሬዚዳንቱም በኋላም ደግሞ ረጅም ሰዓት በወሰደው ውይይትም ኢትዮጵያ በተገቢ ሁኔታ ተዘጋጅቶ ተጽፎ የቀረበ ማስረጃዎችን አቅርባለች። በተለይ ሱዳን ብዙ ሰው ሱዳንን በጥርጣሬ ይመለከታል። ነገር ግን በግልጽ ያየነው ግድቡ የእነሱም ግድብ እንደሆነ አስረግጠው የተናገሩበት በተለይም ውሃው በደንብ በሪዘርቫር ውስጥ ላይ ተይዞ አመቱ ሙሉ ፍሰቱ እንደውም የጠቀሱት ሱዳን የምታገኘው ዝናብ በአመት ውስጥ ሶስት ወር ብቻ ነው ያንን ሁሉ የወንዝ ውሃ ደግሞ ለመያዝ በቂ ሪዘርቫር እንደሌላቸውና ይሄ ትልቅ ግድብ ከላይ በሚቀመጥበት ጊዜ በቂ ሁኔታ ውሃውን አመቱ ሙሉ ጥሩ ፍሰት እንዲኖሩ ስለሚያደርግ መስኖ መጠቀም ያስችለናል። ሁለተኛ የጎርፍ ጉዳዩን ይከላከልናል። ሶስተኛ በአጠቃላይ ኤሌክትሪክሲቲ በዚህ የሚመነጨው ኤሌክትሪክሲቲም ኢትዮጵያ ውስጥ የሚመነጭም ለእኛም ደግሞ ዋጋው ዝቅተኛ የሆነ ኤሌክትሪክ ሲቲ እንድናገኝ ከእኛም ባሻገር ሌሎች ጎረቤቶችም እንዲያገኙ ይጠቅማል። ቀጥታ የተጠየቁ ጥያቄ በመሆኑ በዚህ መልክ አብራርተውታል፣ እና ይሄ እጅግ በጣም ጥሩ ስለ ግድቡ ያላቸውን ግድቡ እኛ ረጅም ጊዜ ስንለው የነበረው ለታችኛው ተፋሰስ ሀገሮች ከፍተኛ ጥቅም ያመጣል የሚለውን ሁሉ በመያዝ የተብራራ በመሆኑ ትልቅ ምልከታ ነው። ይህም ደግሞ እዚህ ለሚመጥተው የነበሩ የተሳሳቱ ኢንፎርሜሽኖች በተገቢ ሁኔታ እንዲረዱት ረድተዋል። የአሁኑ ንግግር የቀደሙ ውይይቶች የተደነቃቀፉበትን ምክንያት መረዳት እንዳስቻለ ያነሱት አምባሳደር ፍጹም አረጋ በበኩላቸው ውይይቱ ከፖለቲካ ይልቅ ቴክኒካዊ መሆኑ እንደታየበት አስረድተዋል። ችግሩ የት ጋር እንደነበረ በተለይ ግብጽ በውይይቱ ፖለቲካዊ እንጂ ቴክኒካዊ ይዘት የለውም በሚል ያነሱት የነበረው ሀሳብ ይሄ ጉዳይ ቴክኒካዊ መሆኑ የተረጋገጠበትና ወደ ቴክኒክ የተመለሰበት። እንደውም ታስታውሱ ከሆነ ክቡር ጠቅላይ ሚኒስትር እንዲሁም የግብፁ ፕሬዚዳንት አልሲሲ በጋራ ሆነው ባለፈው ወር መጨረሻ ላይ የአፍሪካ ራሽያ መድረክ ላይ በጎንዮች ተገናኝተው የተነጋገሩት አንዱ ሀሳብ ወደ ቴክኒክ እንዲሄድ የሚል ነበር። ግን ይሄ የአሜሪካ የገንዘብ ሚኒስትር ጥሪ አስቀድሞ የተካሄደ ስለነበረ፣ ግብጽንም ሱዳንንም ጨምሮ እነዚህ ሁለቱ መሪዎች የተነጋገሩትን የሚያስረግጥ ነው። ለአሜሪካ ድምጽ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በመቀጠል እዚሁ አሜሪካ ያለ ከትውልድ ኢትዮጵያውያን ወላጆች የተወለደው የሰላሳ ሁለት አመቱ የህግ ባለሙያ ግርማይ ዘሂላይ በሲያትል የኪንግ ካውንቲ ዞን ምርጫ ከሰሞኑ አሸንፏል። አሁን ለደረሰበት ከፍተኛ ማዕረግ የበቃውም እናቱ በከፈለችው መስዋዕትነት መሆኑንም በመግለጽ አመስግኗቸዋል። ሁለት ስራ እየሰራው ያሳደግኩት ልጄ እዚህ በመድረሱ ደስታ ወደር የለውም ይላሉ ወላጅ እናቱ ወይዘሮ አበባ አናጋው። እስቲ ጽዮን ግርማ ዝርዝሩ አላት። ግርማይ ወላጆቹ ከኢትዮጵያ ተሰደው ሱዳን ይኖሩ ስለነበር እርሱና ታናሽ ወንድሙ የተወለዱት እዚያው ነው። ታሪኩን እንደነገረን የአራት ዓመት ልጅ እያለ እርሱና ቤተሰቦቹ ከሱዳን ወደ ሲያትል ሄዱ። ሶስተኛ ሴት ልጅ ተወለደች። ግን ደግሞ አባትና እናቱ ብዙም አብረው ሊዘልቁ ባለመቻላቸው ተፋቱ። እናቱ ብቻዋን አሳደገቻቸው። ግርማይ ጎበዝ ተማሪ ነበር። ትምህርቱን እንዳጠናቀቅም የመጀመሪያ ስራውን ለመስራት ከሲያትል ወደ ዋሽንግተን ዲሲ ያቀና፣ ከአስር ዓመታት በፊት ማለት ነው። በዛ በነበረ ቆይታው ለምርጫ መወዳደር እንዳለበት ያስብ እንደነበረ ይናገራል። በዛ ሰዓት ከምክር ቤት አባላት ጋር ሰራ ነበረ። በሀገሪቱ ውስጥ ያሉ የተለያዩ ማህበረሰቦች ለመኖር የሚያደርጉትን ትግል ለማሳየት ሞክር ነበረ። እናም ዝቅተኛ ገቢ ያላቸውን ቤተሰቦች የሚያግዝ ህግ እንዲወጣ ግፊት አድርጊያለሁ። ነገር ግን ይሄ ጉዳይ በሚገባ መግፋትና ውጤት ማምጣት እንዲቻል ከእንደዚህ አይነት ቤተሰብ የወጣ ሰው መወዳደር እንዳለበት ይሰማኝ ነበረ። ግርማይ በህግ ተመርቆ ኒውዮርክና ሲያትል በሚገኙ የህግ ቢሮዎች ውስጥ ለአምስት ዓመታት የህግ ባለሙያ ሆኖ ሰርቷል። የበጎ አድራጎት ድርጅት ከሌሎች ሰዎች ጋር በመሆን አቋቁሞም የሁለተኛ ደረጃ ተማሪዎች ክህሎቶቻቸውን ለማሳደግ የሚረዳቸው ስልጠናን ይሰጡ ነበር። ተማሪ ያለ የልምምድ ስራውን የሰራው በዋይት ሀውስ ለኦባማ አስተዳደር እንደሆነም ነግሮናል። በአጠቃላይ ዝቅተኛ ገቢ የሚያገኙ ሰዎች ያለባቸውን የኑሮ ጣውረት ከልጅነቱ ጀምሮ በማየቱ የመወዳደር ፍላጎቱ እንደገፋበት ይገልጻል። እኔ ከሶስት ልጆች አንዱ ነኝ። እናቴ ብርቱ ሰው ናት። ብቻዋን ያሳደገች የነርሶች ረዳት ነበረች። ብዙ ሰዓታት ትሰራ የነበረ ቢሆንም እንደ ቤት ክራይና የህክምና ወጪን የመሳሰሉ መሠረታዊ ወጪዎችን በበቂ ሁኔታ ለመሸፈን የሚያበቃ ክፍያ አታገኝም። ኮሌጅ ጨርሼ ስመለስ የማውቃቸው ብዙ ሰዎች በሙሉ በጣም ለፍተውና ጠንክረው ይሠራሉ ግን ደግሞ ሲያትል ውስጥ ያለውን ኑሮ መቋቋም ያቅታቸዋል። እናም በዚህ ምክንያት መኖሪያ ቤታቸውን ለማጣትና ከተማዋን ለቀው ለመውጣት ይገድዳሉ ይህ ደግሞ ትክክል እንዳልሆነ ይሰማኝ ነበር። ስለዚህም በአካባቢ ያለው ማህበረሰብ መሠረታዊ ፍላጎቶችን እንዲሟሉለት ለማስቻልና ለማገዝ ለምክር ቤቱ መቀመጫ ለመወዳደር ወሰንኩ። ውድድሩ ቀላል እንዳልነበር የሚናገረው ግርማይ ብዙ ሰዎችን ማግኘት፣ በጣም ብዙ በሮችን ማንኳኳት፣ በጣም ብዙ ሺህ ዶላሮችን ማውጣትና ሰዎችን ማሳመን ይጠይቅ ነበር። ነገር ግን በሚገባ ውክልና ያላገኙ የጥቁርና የወጣት ዝቅተኛ ማህበረሰብ ክፍሎች ጉዳይ በመሆኑ ማህበራዊ ሚዲያውን በአግባቡ በመጠቀም በየቀኑ የሚሆነውንም የሚቀሰቀሰውንም ነገር በአይናቸው እንዲያው በማድረግ ለውጤት መብቃቱን ይገልጻል። ለዚህም በምርጫ ቀስቀሳው አብረውት ከጎኑ የነበሩትን የቡድኑን አባላት እጅግ ያመሰግናል። ግርማ የተወዳደረበት ተፎካካሪ የነበረው የአስራ ዘጠኝ ስልሳዎቹ የሰብአዊ መብት አቀንቃኝ የፖለቲካ የአፍሪካ ልምድ ያለው የ74 ዓመቱ ላሪ ጎሴት ሲሆን ግርማይ ለመወዳደር ዝግጅት ሲያደርግ ጎሴት ጡረታ የሚወጣ መስሎት እንደነበር ይገልጻል። ይህን ሰው በጣም የሚያከብረው መሆኑን በመግለጽም ከዚህ በኋላም እርሱ ይቆምላቸው የነበሩ የመብት ጉዳዮችን በማስቀጠል ራዩን አሳካለሁ ብሏል። ግርማይ አሁን ለደረሰበት ደረጃ እናቱ የከፈለችውን መስዋዕትነት ያደንቃል። ታውቂያለሽ፣ ወላጆቻችን እዚህ ሀገር በመጡበት ጊዜ የቋንቋ ችግር ነበረባቸው። ብዙዎቹ ተመሳሳይ የትምህርት እድል ስላልነበራቸው ስራ ለማግኘት ይቸገሩ ነበረ። በዛ ላይ ደግሞ የኛ ትውልድ የተሻለ ቦታ ለመድረስ በጣም ይለፋ ነበረ። እና የእናቴም ሕይወት እንዲህ ከባድ ነበረ። እርሷ ያላገኘችውን እድል እኛ እንድናገኝና ስኬታማ እንድንሆን ለማድረግ በጣም ብዙ ለፍታለች። ምርጫውን ያሸነፍኩለት ማታ በነበረው ዝግጅት ይህንን ልፋቷን ጠቅሼ ሳመሰግናት በጣም ታለቅስ ነበረ። ይሄ የሆነው በአንቺ ነው አልኳት። በጣም ደስተኛም ነበረች። ያ ሰዓት ለእኔም በጣም ደስ የሚል ነበር። እናቱ ወይዘሮ አበባ አናጋው ልጆቿን ሁለት ስራ እየሰራች ብታሳድጋቸውም ባሳዩት ውጤት ግን ፈጣሪዋን እንደምታመሰግን ትናገራለች። ግርማይ ግን ከሶስቱም የተለየ ልጅ ነበር ትላለች። የተባረኩ ልጆች ናቸው። በቃ እኔን እንደ እናት ሳይሆን በቃ እነሱን እንደ ወላጅ እኔን እንደ እንትን በቃ ቴተር ሲያደርጉኝ አታሚኝም ሁለት ስራ ሰርቼ መጥቼ ቤት አንዳንዴ ግርባይ እግሬን ሁላ ያቅለኛል ያጥረኛል። ተጎንብሶ እንዳገራችን ልጅ ማሚኝ ብለስ ብለስሚ መርቅኝ ይለኛል። በቃ ሆድሽን የሚበላሽ ነገር በቃ ማይጋድ ይሄ ልጅ ምን አባቱ አንተ እንደምታድግሁን ምን አባ ነው እንደዛ ምታ በቃ ሆዴን ይበለኛል። በቃ እንደዚህ ሳይሆን ይሄ ልጅ ምን ሆነ? አንተ አታድግም መሰል ምን ሆንክ? እንደዚህ የምትሆን ነው ብለው በቃ በፊንላንድ ሄልሲንኪ ዋነኛ የሆነውን የፈረዝን ላይ ትርኢት አዘጋጆች የፈረስ ኃይል የሚለውን ሀረግ በሌላ መንገድ እየተረጎሙት ነው። በመቶዎች ከሚቆጠሩ ፈረሶች የተገኘን በመቶ ቶኖች የሚመዝን ፍግ ወደ ኤሌክትሪክ ኃይልም እየቀየሩት ነው። ይህ የታዳሽ ኃይል መርሃ ግብር በአመታዊው ትርኢት ዙሪያ እያደገ መጥቶ በአሁኑ ሰዓት ትሪቱ የሚያስፈልገውን ኃይል ከማሟላት አልፎ በአቅራቢያው የሚገኙ ቤቶችን ሳይቀር ያሞቃል። የጂም ራንደልን ዘገባ ሀብታሙ ሲዩም ያስደምጠናል። ዓለም አቀፉ የፈረስ ስፖርት ፌዴሬሽን የዓለም ዋንጫ አስተባባሪዎች ከተወዳዳሪ ፈረሶች የሚገኘውን ፍግ የመወዳደሪያ ስፍራው የሚያስፈልገውን የኤሌክትሪክ ኃይል እንዲሁም ለአካባቢው ቤቶች የሚሆን ሙቀት መፍጠሪያነት እየለወጡት ነው። ዓለም አቀፉ የፈረስ ስፖርት ፌዴሬሽን ስፖርታዊ ክንውኖች ዘላቂነት ያላቸውን ኃይል ተኮር መርሃ ግብሮች እንዴት ማገዝ እንደሚችል ያሳየ ነው ተብሎለታል። ቶም ጎርደን የሄልሲንኪ ዓለም አቀፍ የፈረስ ትርኢት ዳይሬክተር ናቸው። ጽዱ የሆነች ዓለም ለመፍጠር አንዳች ነገር የማድረግ ራዕዩ ነበረን። እንዴት መጀመር እንዳለብን ግን ፍንጩ የለንም። ሆኖም ደጋፊዎችና አጋሮችን ማፈላለግ ጀመርን። ፎርተም የተሰኘው ዓለም አቀፍ የኃይል ኩባንያ ሰዎች ፍግን ልንጠቀም የምንችልበትን ብልሃት አመጡ ነው ያሉት የፈረስ ፍግ ወይንም ጸዳጅ የሄልሲንኪ ዓለም አቀፍ የፈረስ ትርኢት ማሳያን ኃይል ለመስጠት በ2017 የጎረጎሰውያኑ ዘመን አገልግሏል። በቀጣዩ ዓመት መርሃ ግብሩ አድጎ ከ235 ፈረሶች የተገኘውን 112 ቶን ፍግ 168 ሜጋዋት ኃይል ማመንጫነት ውሏል። ይህ ኃይል ለአራት ቀናት ውድድሩ የሚያስፈልገውን ኃይል ከመሸፈን በተጨማሪ በሄልሲንኪ የሚገኙ 26 ትናንሽ ቤቶች የሚያስፈልጋቸውን የአንድ ወር ሙቀት የሚሰጥም ነው። ኢማ ኪስ ፊንላንዳዊት የፈረስ ወዳጅ ናት። የሆነ ነገር ሊደረግ ይገባል። እየተፈጠረ ያለው የነዳጅ ዘይትና የጋዝ ብክለት መልካም ነገር አይደለም። ከፈረሰዎች የኤሌክትሪክ ኃይል ለማግኘት መቻላችን በእውነቱ ድንቅ ነገር ነው ነው ያለችው ኢማ። ዋነኛው ፍግን ወደ ኤሌክትሪክ ኃይል ቀያሪ ተቋም ፎርተም ያርቨንፓ ይሰኛል። 1250 ለሚሆኑ የአካባቢው ደንበኞች የማሞቂያ ኃይል ይሰጣል። ውድድሩ በሚከናወንበት ጊዜ ኩባንያው ከ200 በላይ ለሆኑ ፈረሶች የሚያርፉበት እንጨት ፍቅፋቂ ወይም ፉርሽካ መደላደል አቅርበዋል። የፍግና ፉርሽካው ድብልቅ ወደ ኃይል ማመንጫው እንዲገባ ይደረግና የኃይል ማመንጨት ሥራው ይጀምራል። በዘንድሮ ስፖርታዊ ክንውን ወቅት 135 ቶን የፍግና ፉርሽካ ድብልቅ ይገኛል ተብሎ ይጠበቃል።

አድማጮች ፕሮግራማችንን ጨርሰን እዚህ ላይ ልንሰናበታችሁ ነው። ከሙዚቃው ጋር ጥለናችሁ ነው የምንሄደው። ስናስተናግዳችሁ ያመሸነው ኤደን ገረመውና ጽዮን ግርማ ነበርን። ዝግጅታችን በማቀናበር ደግሞ ሞክቢል ያቤሮ አብሮን ነበረ። መልካም ምሽ